የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ላይ ውሳኔ ለመስጠት መዝገቡን እንደገና ቀጥረዋል። በሁለተኛ ተከሳሽ ላይ አቃቢ ሕግ ያቀረበውን የይግባኛ አቤቱታ ግን ውድቅ አድርጎታል። መለስካቸው አመሃ ዝርዝሩን ልኳል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቤት ባይ አቃቢ ሕግና በመልስ ሰጪዎቹ በኢንተርኔት አምለኞቹ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይ ውሳኔውን ለማሰማት ለዛሬ ቀጠሮ ይዞ የነበረ ቢሆንም ውሳኔው እንዳልደረሰለት አስታውቋል። ፍርድ ቤቱ ለዚህ የሰጠው ምክንያት ቀድሞ በነበረው ቀጠሮ ከሰጠው የተለየ አይደለም። መዝገቡ አያሌ ማስረጃዎችን የያዘና ሰፊ ክርክር የተካሄደበት በመሆኑ እንዲሁም ጉዳዩ ውስብስብ በመሆኑ በአጭር ጊዜ ምርመራውን ለመፈጸም አልተቻለም ብሏል ፍርድ ቤቱ በጉዳዩ ላይ ውሳኔውን ለመስጠት ለመጋቢት 11 ቀን 2009 ዓ ም ቀጠሮ ቆርጧል ይሁንና በሁለተኛ ተከሳሽ በበፈቃዱ ኃይሉ ላይ የቀረበውን የይግባኛ ቤቱታ ውድቅ አድርጎታል ከኢንተርኔት አምደኞቹ ተከላካይ ጠበቆች አንዱ አቶ ሽብሩ በለጠ የዚህን ብይን ይዘት እንዲያብራሩልኝ ጠይቄያቸው ነበር። ከበፍቃዱ በስተቀር ያሉት ሌሎቹ በነጻ ሲለቀቁ ፈቃዱ ግን አንቀጹ ተቀይሮ እንዲከላከል ተብሎ ትእዛዝ ተሰጥቶ ነበር። በዛ ጉዳይ መከላከያውን አቅርበው እንዲያሰማም ትእዛዝ ተሰጥቶ መከላከያ ቀርቦ ተሰምቷል። አቃቤ ሕግ ግን በትእዛዝ ላይ ይግባኝ ማለት የተከለከለ መሆኑን የሚደነግገውን አንቀጽ ተላልፈው የስነ ስርዓት ሕጉ ቁጥር 184 በሌሎቹ ላይ ይግባኝን ሲያቀርብ በፈቃዱም ጉዳይ በተሰጠው ትእዛዝ አንቀጹ ተቀይሮ ከላከል በተባለውም ጭምር ነው ይግባኝ ብሎ የነበረው ይህንም በክርክራችንም በመልሳችንም ይግባኝ ሊቀርብ አይገባም ብለን ክርክር አቅርበናል። ፍርድ ቤቱ እንግዲህ ዛሬ የሰጠው ትእዛዝ አቃቤ ህግ በሌሎቹ በተሰጠው በነጻ መልቀቅ ውሳኔ ላይ ይግባኝ ሲያቀርብ፣ በበፍቃዱም ላይ የተሰጠውን ትእዛዝ ጭምር ይግባኝ አቅርቦበታል። ይሄ ደግሞ አግባብነት የለውም። የስነ ስርዓት ህጉ 184 በትእዛዝ ላይ ይግባኝ ማለትን ስለሚከለክል አቃቤ ህግ ቅሬታ እንኳ ቢኖረው ወደፊት ፍርድ ቤቱ ውሳኔ ከሰጠ በኋላ ይህንንም ጨምሮ ሊያቀርብ ይችላል እንጂ አሁን ባለበት ደረጃ አግባብ አለመሆኑን ገልጾ ነው በፍቃዱ ላይ የቀረበውን ይግባኝ የሰረዘው ማለት ነው። በኢንተርኔት አምረኞቹና በአካባቢ ህግ መካከል ያለውን ይህን ክርክር የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ማየት ከጀመረ የዛሬው ቀጠሮ ለሐምሳ ሁለተኛ ጊዜ ሲሆን ውሳኔ ለመስጠት መቀጠር ከጀመረ ደግሞ ለስምንተኛ ጊዜ መሆኑን መልስ ሰጪዎቹ ያስታውሳሉ። አቃቤ ሕግ የዛሬ ሁለት ዓመት የኢንተርኔት አምረኞቹን የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አሥራ ዘጠነኛ ወንጀል ችሎት አራቱን ተከሳሾች በተከሰሱበት ወንጀል መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ሁለተኛውን ተከሳሽ በፈቃዱ ኃይሉን ግን በሌላ መደበኛ የወንጀል ሕግ ድንጋጌ እንዲከላከል ውሳኔ መስጠቱ ይታወሳል። አቃቤ ሕግ በዚህ የስር ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ማለቱ አይዘነጋም። በተመሳሳይ ዜና የቀድሞ የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ከቆጠራቸው የመከላከያ ምስክሮቹ አንዱ ዶክተር መረራ ጉዲና የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሰጠው ትእዛዝ መሰረት ዛሬ መቅረብ የነበረባቸው ቢሆንም ሳይቀርቡ ቀሩ። ፍርድ ቤቱ ጉዳዩን እንዳጣራው ከሆነ የሰጠው ትዕዛዝ ለሚመለከተው ክፍል እንዳልደረሰ አረጋግጠዋል። ስለሆነም ፍርድ ቤቱ ዶክተር መረራን ለመጋቢት አራት ቀን 2009 ዓ ም የሚመለከተው አካል እንዲያቀርባቸው ትዕዛዝና ተለዋይ ቀጠሮ ሰጥቶ የአራተኛ ወንጀል ችሎት ጸሐፊ በዚህ ዕለት ቀደም ሲል ፍርድ ቤቱ የሰጠው ትዕዛዝ ለምን ሳይላክ እንደቀረ ቀርበው እንዲያስረዱ አዘዋል። ዶክተር መረራ ጉዲና በዚህ መዝገብ ለአቶ ዮናታን ተስፋዬ እንዲመሰክሩ ተደጋጋሚ ትዕዛዝ እየተሰጠ እስከዛሬ ሳይቀርቡ እንደቀሩ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ